በየሳምንቱ አርብ ታትማ ከአንባቢዎቿ እጅ ስትገባ የቆየችውን ልዕልና የተሰኘችውን ጋዜጣ ሲያሳትም የነበረው ኤምፓየር አሳታሚ ድርጅት ንግድ ፈቃዱ ተሰረዘ። የጋዜጣይቱ ዋና አዘጋጅ ግን ድርጊቱ ሕገ ወጥ ነው ይላል። መለስካቸው አመሀ ከአዲስ አበባ ያጠናቅረው ዘገባ ዝርዝሩን ይዟል። ኤምፓየር አሳታሚ ኃላፊነቱ የተወሰነ የግል ማህበር ባለፈው ዓመት መጨረሻ ላይ ከብሮድካስት ኤጀንሲ ባገኘው የምዝገባ ምስክር ወረቀት መሠረት የንግድ ሚኒስቴርም የንግድ ሥራ ፈቃድ ሰጥቶታል። ድርጅቱ ፈቃዱን ካገኘ በኋላ ልዕልና በሚል ስያሜ የሚጠራ ጋዜጣ አንድ ጊዜ አሳትሞ ለተከታታይ ወራት ህትመቱን አቋርጧል። ህትመቱን እንደገና የቀጠለው ካለፈው የካቲት ወር መጨረሻ ጀምሮ የቀድሞ የፍትህ ጋዜጣና የአዲስ ታይምስ መጽሔት ማኔጅንግ ኤዲተርና ሌሎችም ለጋዜጣው መስራት ከጀመሩ ወዲህ እንደነበረ አቶ ተመስገን ደሳለኝ ያስረዳል። ከዚህ ቀደም በእኛ ስር ሆኖ መስራት ከመጀመራችን በፊት አንድ ጊዜ ታትሞ የተቋረጠ ጋዜጣ ነበረ። አንድ ጊዜ ታትሞ ከተቋረጠ በኋላ ከሰዎቹ ጋር ዲል አደረግንና አሁን እነሱ ህጋዊ ፍቃድ አላቸው። ብሮድካስትም ለአንድ አመት የብቃት ማረጋገጫ ሰጥቷቸዋል። ብቃት ማረጋገጫ ለአንድ አመት የሰጣቸው መቼ ነው? ነሐሴ መጨረሻ ነው። ስለዚህ እስከሚቀጥለው ታህሳስ ሰላሳ ድረስ ድርጅቱ ብቃት ማረጋገጫ ሳያስፈልገው መስራት ይችላል። በዛ መሰረት እየሰራን እያለ ልክ ባለፈው ሳምንት ህትመት ሊወጣ ሁለት ቀን ሲቀረው ብሮድካስት በህገ ወጥ መንገድ የስም ዝውውር አድርጋቸዋልና ሰርዣለሁ ብሎ ደብዳቤ ይዞ መጣል። የብሮድካስት ባለሥልጣንን የምዝገባ ምስክር ወረቀት ስረዛ ተከትሎ የንግድ ሚኒስቴር ለድርጅቱ በጻፈው ደብዳቤ የንግድ ሥራ ፈቃዱን እንደሰረዘ አስታውቋል። አቶ ተመዝገን እንደሚያስረዳው ግን የስም ዝውውሩ የተፈጸመው በሕጋዊ መንገድ ነው። የቀድሞዎቹ የድርጅቱ ባለቤቶች አይናዲስ በርታና ቤዛዊት አብርሃም ለዛሬዎቹ ባለቤቶች ለምስጢረ ፍስሐና ሄለን ፍርዴ በሽያጭ ያስተላለፉ መሆናቸውን የሚያረጋግጥ ውልም ለማስረጃነት ያቀርባል። የሕግ ባለሙያዎች ለቪኦኤ እንዳረጋገጡትም የንግድ ሥራ ድርጅት እንደ ማንኛውም ሀብት ሊሸጥ ከአንዱ ወደ ሌላው ሊተላለፍም ይችላል። የብሮድካስት ባለሥልጣን ድርጅቱ የመገናኛ ብዙሃንንና የመረጃ ነጻነት አዋጅ ቁጥር 590 ዝባር 2000ን ጥሷል የሚለውንም አቶ ተመስገን አይቀበለውም። በጣም በጣም እጅግ የሚገርመውና አገሪቷ ከቀን ወደ ቀን ወደ አዘቅት ውስጥ እየገባች እንዳለ የሚያሳየው ብሮድካስት የጠቀሱ አንቀጽ ነው። ምንም የሚጠቀሱ አንቀጽ የለም። ምንድን ነው የሚለው የመገናኛና ብዙሀን የመረጃ ነጻነት አዋጅ ቁጥር 590 ከሚፈቅደው ውጭ ነው የሚለው ይሄ እንግዲህ አዋጁ ነው ይሄ አዋጅ ምንድን ነው? አዲሱ የፕሬስ አዋጅ ተብሎ የሚጠቀሰው እና ከየካቲት 21 201 ጀምሮ ስራ ላይ የዋለው አዋጅ ነው። ብሮካ ሲጠቀሰው አዋጁን ሙሉ ነው። የአዋጁን ቁጥር ነው እንጂ አንቀጽ አይደለም። የትኛውን አንቀጽ እንደጠቀስን የሚያብራራ ነገር የለም። አዋጁን ሙሉ መጥቀስ ማለት አዋጁ ስለ አታሚ ያወራል፣ ስለ አሳታሚ ያወራል፣ ስለ ጋዜጠኛው ያወራል፣ ስለ ዋና አዘጋጅ ያወራል፣ ስለ መረጃ አሰባሰብ ያወራል፣ ስለ መረጃ ማስተባበያ ስለማውጣት፣ ስለምን ስለምን ይወራል። እና ይህን ስለ ፈቃድ ያወራል። ስለ ፈቃድ ስለ ግርግን አይወራም እና በፍጹም የማይገናኝ ነገር ሲያጡ አይናቸውን በጨው አጥበብ ነው። ولكنهم كانوا يجب ان يكونوا ይህን እርምጃ ሕገወጥ ነው ብሎ አያቁሙም። ጉዳዩን ወደ ፍርድ ቤት ለመውሰድም ቆርጧል። ወደ ፍርድ ቤት ሄደን ጉዳዩን ማየት እንፈልጋለን። ግን ምንድነው መሰለ ተስፋ የሚያስቆርጠኝና የሚያስፈራኝ በእንዲህ አይነት እንደ ኢትዮጵያ ባለ ግዙፍ አምባገነን ስርዓት ባለበት ሀገር ላይ ፍርድ ቤቶችም ነፃ የማይሆኑበት ሁኔታ አለ። ግን ለታሪክና ለትውልድ ምስክር እንዲሆን በሂደቱ ላይ ፍርድ ቤት ነፃ ሆኖ እውነተኛ ፍርድ ይሰጠናል ብለን ሳይሆን በሂደት በክርክሩ ለታሪክና ለእውነት እንዲመዘገብ ብለን ወደ ፍርድ ቤት ጉዳዩን ወስዷለን። ተመስገን ደሳለኝ ቀደም ሲል በፍትህ ጋዜጣ ባወጣቸው መጣጥፎች ተከሶ እንዲከላ መከላከል ፍርድ ቤት ወስኖበታል። የመከላከያ ምስክሮቹን ለማሰማትም ቀጠሮ ተሰጥቶታል። ይህ ከመሆኑ አስቀድሞም ለተወሰኑ ቀናት ምክንያቱ ሳይነገረው ወህኒ ቤት በእስር ቆይቷል። ከልዕልና ጋዜጣ አስቀድሞ በተመስገን ደሳለኝ ማኔጂንግ ኤዲተርነት ወይንም ዋና አዘጋጅነት ሲታተሙ የነበሩት ፍትህ ጋዜጣና አዲስ ታይምስ መጽሔት አታሚ ድርጅቶች አናተምም በማለታቸው ከህትመት ከወጡ ወራት ተቆጥረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ